የእንግሊዙ የውጭ ጉዳይ ሚኒስቴር ከአይሲል የተሰራጨ ነው ተብሎ የታመነን አንድ ቪዲዮ በመመርመር ላይ መሆኑ ተሰማ። ቪዲዮው የሚመረመረው እስላማዊ መንግስት ቡድን ሱሪያ ውስጥ ተቀምጠው ለእንግሊዝ የሚሰልሉ አምስት ጆሮ ጠቢዎችን ገድያለሁ ብሎ ይፋ ያደረገው ነው ስለተባለ መሆኑም ታውቋል። ይህ የአስር ደቂቃ ቪዲዮ የተባሉት ሰላዮች በእርግጥም እንደሰለሉና የተለያዩ ፎቶግራፎችን ማንሳታቸውን ያመኑ አስመስሎ አስቀምጧል ነው የተባለው። ከታጣቂዎቹ አንደኛው ግድያው ኢራቅና ሶሪያ ውስጥ በነበሩ ጽንፈኛ ሁከተኞች ላይ ጥቃት እንዲካሄድ ላደረጉት ለእንግሊዙ ጠቅላይ ሚኒስትር ዴቪድ ካምረን መልዕክት ነው ብሎ መናገሩም በቪዲዮው ላይ ተሰምቷል። ይሄው ታጣቂ አክሎም እስላማዊ መንግስት አንድ ቀን እንግሊዝን ተቆጣጥሮ በሸሪያ ሕግ እንደሚያስተዳድራትም ፎክሯል።